ገላኔ ዲሳሳ የ26 ዓመት ወጣት ስትሆን ተወልዳ ያደገችው በጀርመን ሀገር ነው። ከአንድ ዓመት በፊት ሙሉ ለሙሉ ወደ ኢትዮጵያ በመመለስ ኑሮዋን እዛው አድርጋለች። የፎቶግራፍ ባለሙያ የሆነችው ገላኔ ከስድስት ወር በፊት በአሜሪካን ሀገር ነዋሪነቷን ካደረገች ሌላ የፎቶግራፍ ጥበብ ባለሙያ እድላዊት ቱሴንጋ በጊዜያዊነት በአንድ ቤት ውስጥ ሩሜት ወይም ደባል በመሆን የመቆየት እድል ያጋጥማታል። እድላዊት በአንድ ወር ጊዜዋን ጨርሳም ወደ ኒውዮርክ ከተመለሰች በኋላም ጓደኝነታቸው ይቀጥላል። ኮቪድ-19 በመላው ዓለም ላይ ሲሰራጭ ደግሞ በምጣኔ ሀብት ላይ በተለይም በኢትዮጵያውያን ኑሮ ላይ ስላስከተለው ተጽዕኖ እየተደዋወሉ ይነጋገሩ ነበር። በዚህ ወቅትም ታዲያ ያላቸውን የፎቶግራፍ ሙያ ተጠቅመው የራሳቸውን አስተዋጽኦ ለማድረግ በመወሰን ፕሪንት ፎር ኢትዮጵያ የተሰኘውን የድረገጽ ላይ የፎቶ መሸጫ ለመጀመሪያ የወሰኑት ገላኔ ስለ አጀማመራቸው በምትችላት ትንሽ አማርኛ ታስረዳለች። አሁን በዚህ ኮሮና ጊዜ ኒውዮርክ በጣም ኮሮና ተጎዳ

ከፎተረበት ክቤት ያላቸውን ፎቶግራፎች በድረገጽ ላይ በመሸጥና ገቢ በማሰባሰብ በዚህ ወቅት በሆቴሎች መዘጋት ምክንያት በቂ ምግብ የማያገኙ የጎዳና ተዳዳሪዎችን ለመመገብ ያለሙት እነዚህ ሁለት ወጣት ሴቶች ለሚያውቋቸው ኢትዮጵያውያን የፎቶግራፍ ባለሙያዎች ጥሪ በማድረግ ከአርባ በላይ የፎቶግራፍ ባለሙያዎችን ስራዎች አሰባስበዋል። ያዘኑ አርቲ ወደ አርባ ናቸው ኮንትሪቡት ያደረጉት ማለት ነው ደግሞ የምናየው ነገር እየጻፈ ነው። ኢነ ፎቶ ብታሰቡ ደስ ይለኛል። ረዳ ነገር መንገድ ካለ ደስ ይለኛል። እና ስለዚህ በቃ የጨመር ይሄደ ነው እስቲ ያስብ ነው እንዴት እንደምናረገው እነሱም አንድ ፎቶግራፍ ለአስር ሰዎች ብቻ እንደሚሸጥ የምትገልጸው ገላኔ ባልደረባዋ ዕድላዊት ከኢትዮጵያ ውጭ ላሉ ገዢዎች ፎቶግራፎቹን እያተመች የምትልክ ሲሆን ራሷ ገላኔም ኢትዮጵያ ውስጥ ላሉት እንደምታደርስ ትናገራለች። ያወቅ ያለችው ዕድላዊት በዚህ የፎቶግራፍ ሽያጭ ላይ የተለያዩ ዓለም አቀፍ የፎቶግራፍ ባለሙያዎች ለመሳተፍ ጥያቄ ቢያቀርቡም ይህንን ግን አለመፍቀዳቸውን የምትናገረው ገላኔ ፕሪንት ፎር ኢትዮጵያ እድሉን ላላገኙ ኢትዮጵያውያን የፎቶግራፍ ጥበብ አርቲስቶች እድል ለመስጠት እና ኢትዮጵያንም በኢትዮጵያውያን ዓይን ለማሳየት የታለመ ነው ትላለች። ስራ ለማሳየት ብዙ ጊዜ አሁን ራሱ ዲያስፖራ ነ ያለት ። ስለዚህ አሁን እኔ ያደግኩበት ቫሮንመንት እና እድሎች ናቸው ላይ አሁን ስለዚህ እኛ ማሳየት የፈለግነው በጣም አሪፍ አሪፍ ጎበዞች የሆኑ አርቲስቶች አሉ። ስለዚህ እሱንም ለማሳየት ነበር። ገላኔ አሁን ላይ ሊያሰባስቡ ካቀዱት ገንዘብ ውስጥ ግማሽ ያህሉን ማሳካታቸውን በመግለጽ ሰዎች ፕሪንት ፎር ኢትዮጵያ ዶት ኮምን በመጠቀም ፎቶግራፎችን እየገዙ ጎዳና ተዳዳሪዎችን እንዲረዱ እና ኢትዮጵያውያን የፎቶግራፎችን ምዕራፍ ባለሙያዎቹንም እንዲያበረታቱ ጥሪ አድርጋለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።